ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ጥቅምት 25 2007 ዓ ም ዝግጅታችን ጀመረ። ጤና ያስጥልን። እንደምናመሻችሁ እንደምናመሻችሁ፣ ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሶሎሞን አባትና ቆንጂት ታዬ ነን። አሜሪካውያን የፕሬዚደንት ባራክ ኦባማን የሥልጣን ዘመን የመጨረሻ ሁለት ዓመታት ይዞታ ይወስናል ተብሎ በሚጠበቀው ምክር ቤታዊ ምርጫ ድምፃቸውን እየሰጡ ናቸው። So I would say kind of undergirding everything else that Americans may be concerned about, the economy and the availability of jobs clearly is at the top. The U.S. has said that the U.S. will not be able to do anything about the U.S. economy and the availability of jobs. The U.S. will የትንበያ ጥናቶች ተቋሙ የጋለፕ ባለሙያ የሆኑት ከተናገሩት የተወሰደ ነው። ሙሉ ዘገባውን በአብይ ርዕስ እናቀርባለን። ኢትዮጵያ እስሩ ላይ የሚገኙት ሶስት ጋዜጠኞችና ስድስት የዞን ዘጠኝ የኢንተርኔት ጽሁፍ አውጪዎች እንዲሁም አንድ በሌለችበት የተከሰሰች አምደኞች ቡድን አባል የፍርድ ቤት ቀጠሮ ያለ ውሳኔ ተለዋጭ ቀጠሮ ተሰጥቶበታል የሚል ዜና አለን። በስድስት የኢሳ ቀበሌዎች የፌዴራል ጸጥታ ኃይሎች በፈጸሙት ህገወጥ ድርጊት ህይወት መጥፋቱን የብሔረሰቡ ኡጋዛዊ ምክር ቤት ተናገረ። በዚህም ላይ ዘገባ ይኖረናል። ቴሊላይምባክ ፕሮግራማችንን ይመራል። አሁን ወደ አለም ዜናው እናልፋለን። መልካም ምሽት። ኢትዮጵያ ውስጥ እስር ላይ የሚገኙት ሦስት ጋዜጠኞችና ስድስት የዞን ዘጠኝ የኢንተርኔት ጽሑፍ አውጪዎች እንዲሁም አንድ በሌለችበት የተከሰሰች የአምደኞች ቡድን አባል የፍርድ ቤት ቀጠሮ ያለ ውሳኔ ተለዋጭ ቀጠሮ ተሰጥቶበታል። ሁለቱ ሴት እስረኞች ይዞታቸው አለመሻሻሉን አስታውቀዋል። የችሎቱን ውሎ መለስካቸው አምሃ ተከታትሏል። የፌዴራል አቃቤ ሕግ በሽብር ወንጀል የከሰሳቸው ሰባት ጦማሪያንና ሶስት ጋዜጠኞች ማለትም ሶልያና አሸመልስ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋቤላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ በጠበቆቻቸው አማካኝነት የክስ ተቃውሟቸውን አቅርበው ከዚህ በቀደመው ቀጠሮ ደግሞ አቃቤ ሕግ ለተቃውሞው ምላሹ ሰጥቶ ነበረ። በዛሬ ውለት ፍርድ ቤቱ የሁለቱን ወገን ክርክር መርምሮ ብይ ይሰጣል ተብሎ ሲጠበቅ ቆይቷል። ፍርድ ቤቱ እንዳለው ግን ጉዳዩን መርምሮ ብይን ለመስጠት ስላልቻለ ተለዋጭ ቀጠሮ ለኅዳር 3 ቀን ሁለት ሺህ ሰባት ዓ.ም ሰጥቷል። በተያያዘ ሁኔታ ከተከሳሽ ሴቶች መካከል ጉዳያቸውን በእስር ቤት ሆነው እየተከታተሉ የሚገኙት መሐሌት ፋንታሁንና ኤዶም ካሳዬ በእስር ቤቱ አስተዳደር የሚፈጸሙባቸው በደል አሁንም እንደቀጠለ መሆኑን ለፍርድ ቤቱ አቤት ብለዋል ከዚህ በፊት ከዚሁ ችሎት ቀርበው ለማረሚያ ቤቱ ተወካይ ፍርድ ቤቱ ግልጽ ትእዛዝ የሰጠ ቢሆንም እስረኞቹ አሁንም ዘመዶቻቸውን ከሌላው እስረኛ በተለየ መንገድ ለአስር ደቂቃዎች ብቻ እንደሚያገኙ፣ አሸባሪዎች እየተባሉ በሌሎች እስረኞች ፊት እንደሚዘለፉና እንዲሸማቀቁ እንደሚደረጉ ሌሎችም የተለያዩ የማግለል ድርጊቶች እየተፈጸሙባቸው እንደሆነ ተናግረዋል። ፍርድ ቤቱ በሚቀጥለው ቀጠሮ የማረሚያ ቤቱ ዋና ዲሬክተር ቀርበው ምላሽ እንዲሰጡ ትእዛዝ አስተላልፈዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የቡርኪና ፋሶ የተቃዋሚዎች መሪዎች ለዛሬ ጠርተውት የነበረውን ህዝባዊ ሰልፍ ሰርዘዋል። ሰልፉ የተሰረዘው ተቃዋሚዎቹ ከወታደራዊዎቹ መሪዎች ጋር የብሔራዊ መግባባት መንግስት ለመመስረት ሊደራደሩ በመቀመጣቸው ነው። ወታደራዊዎቹ መሪዎች የሽግግሩን መርሃ ግብር የሚያሳይ ሰነድ ፈጥነው ለማቅረብ ቃል መግባታቸውን የተቃውሞ መሪ ዘፌሪን ዲያቢሬ አመልክተው፣ እቅዱን ካዩ በኋላ ለውይይት ተመልሰው እንደሚቀመጡ ገልጸዋል። እስካለፈው አርብ ስልጣን ላይ የነበሩት ሀገሪቱን ላለፉት ሀያ ሰባት አመታት የመሩት ፕሬዚደንት ብሌዝ ኮምፓወሬ ህገ መንግስቱን የስልጣን ዕድሜያቸውን ሊያራዝም በሚችል ሁኔታ ለመቀየር በመሞከራቸው ምክንያት በተነሳባቸው ህዝባዊ አመፅ ሳቢያ ሲለቁ ወታደሮቹ ቢሮቸውንና ስራቸውን ተቆጣጥረዋል። የሽግግር ወቅት ፕሬዚደንት እንዲሆኑም ሌተና ኮሎኔል ኢሳክ ዚዳ የተሰየሙ ሲሆን እርሳቸውም ህገ መንግስቱን ለማቋረጥ ተጥሎ የነበረውን እገዳ እንደሚያነሱ ለተቃዋሚዎቹ ቃል ገብተዋል። በዚህም የሀገሪቱን የሽግግር መሪ ለመምረጥ ተቃዋሚዎቹም እንዲሳተፉ ህገ መንግስታዊ መብት ይኖራቸዋል ተብሏል። የአፍሪካ ህብረትም የሽግግሩ ወቅት መሪ መሆን ያለበት ሲቪል ሰው ነው ሲል ለተቃዋሚዎቹ ጥያቄ ድጋፉን ሰጥቷል። ኢራቅ ውስጥ ሱኒዎቹ ሙስሊም አክራሪዎች አደጋ እንደሚጥሉ በብርቱ ቢዙቱም በመቶ ሺዎች የሚቆጠሩ ሺዓ አማንያን ዓመታዊውን አሹራ በዓል ለማክበር በቅድስቱ ከተማ ካርባላ ተሰብስበዋል። አማንያኑን ጸሎተኞች ለመጠበቅ የኢራቅ መንግስት በ10 ሺህ የሚቆጠሩ ወታደሮችን በስፍራው አሰማርተዋል። አሹራ በሺዓ ሙስሊሞች ዘንድ ብፁዕና ቅዱስ የሆኑት የነብዩ መሐመድ ልጅ የልጅ ልጅ ሁሴን በሰባተኛው ምዕተ ዓመት በተካሄደ ውጊያ ላይ የተሰዉበት ዕለት ሲሆን ይህ ክብረ በዓል በ በሺአ እና በሱኒ ሙስሊሞች መካከል በግልጽ የሚታይ ልዩነት ነው ይባላል። ለአሹራ ወደ ካርባላ በሚጓዙ በርካታ ማንያ ላይ ለተጣሉና የብዙ ሰው ህይወት ላጠፉ ተከታታይ ጥቃቶች አይሲል ኃላፊነቱን ወስዷል። በሌላ በኩል ደግሞ የአይሲል ተዋጊዎች ከሰሜናዊቱ የሶሪያ ከተማ ኮባኒ የጠለፏቸውን ህጻናት እያሰቃዩ መሆናቸውን የሰብአዊ መብቶች ተሟጋጩ ድርጅት ሁማን ራይትስ ዋች አስታውቋል። ህጻናቱ ከሚደርሱባቸው መካከል ድብደባዎች፣ በኩርድኛ ቋንቋቸው እንዳይነጋገሩ መከልከል፣ በቀን አምስት ጊዜ እንዲሰግዱ ማስገደድ፣ የአይሲል ወታደሮች የያዟቸውን ምርኮኞቻቸውን ሲያርዱ የሚያሳዩ ቪዲዮዎችን እንዲያዩ ማስገደድ እንደሚገኙባቸው ይኸው የሂዩማን ራይትስ ዋች ሪፖርት ይናገራል። አይሲል ባለፈው ግንቦት ከኮባኒ ከተማ በ55 ኪሎ ሜትር ርቀት ላይ ከምትገኝ ከተማ ከጠለፋቸው 153 ህጻናት መካከል የመጨረሻዎቹን 25 ወንድ ልጆች ሰሞኑን መልቀቁን አንድ የኩርድ ባለስልጣን ለሂውማን ራይትስ ዋች ገልጸዋል። አድማጮች፣ ዜናው የሚተላለፍላችሁ እዚሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ህዝብ ዛሬ እንደራሴዎቹን እየመረጠ ነው። በተወካዮች ምክር ቤት 435 የህግ መምሪያው መቀመጫዎችና በህግ መወሰኛው ደግሞ ከመቶዎቹ መቀመጫዎች ሲሶ ያህሉ ናቸው። ዛሬ ምርጫ የሚካሄድባቸው ብዙ ትኩረት የተሰጠው እስካሁን በዲሞክራቶቹ የበላይነት ተይዞ ለቆየው ለህግ መወሰኛ ምክር ቤቱ የሚካሄደው ፉክክር ሲሆን ሪፑብሊካኑ ያጧቸውን ስድስት የልዩነት መቀመጫዎች ከዲሞክራቶቹ ለመንጠቅ ብርቱ ፉክክር ሲያካሂዱ ቆይተዋል። የፕሬዚደንት ባራክ ኦባማ የህዝብ ተቀባይነት መጠን እጅግ ወርዶ አሁን ከመቶ እጅ በአርባዎቹ የመጀመሪያ ቁጥሮች አካባቢ የሚገኝ ሲሆን ይህ ሁኔታ ዲሞክራቶቹን ሊጎዳ ይችላል እየተባለ ነው። ሪፑብሊካኖቹ ሴኔቱን ከመቆጣጠር አልፈው በተወካዮች ምክር ቤት ውስጥ አሁን የያዙትን የ233 መቀመጫ የበላይነት ሊያሰፉ ይችላሉ ሲሉ ተንታኞች ሲናገሩ ይሰማል። የምሽቱ አብይ ርስ ዝርዝር ዘገባ ያቀርብበታል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ፓርላማቸው ወይም ዱማው ሰጥቷቸው የነበረውን በዩክሬን ጉዳይ ጣልቃ የመግባት ስልጣን እንዲሰርዝ መጠየቃቸውን የሀገሪቱ የዜና ወኪሎች ዘገቡ። ፕሬዚደንቱ ጥያቄያቸውን ዛሬ ያቀረቡት ለህግ መወሰኛ ምክር ቤቱ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ለሩሲያው አቻቸው ስልክ መጥተው የፖለቲካውን ውጥረት ለማብረድ የዩክሬኑ መሪ ፔትሮ ፖሮሼንኮ የነደፉትን እቅድ እንዲደግፉ ጠይቀዋቸው ነበር። የዩክሬኑ ፕሬዚደንት ከያዙት የሰላም እቅድ አንዱ ባለፈው አርቤት አወጀው የተኩስ አቁም መሆኑ ተገልጿል። ምስራቅ ዩክሬን ውስጥ በሩሲያ ዘመሞቹ ተገንጣዮች በተካሄደው አወዛጋቢ ምርጫ አሸንፈዋል የተባሉት የአማጽያኑ መሪ ህዝባዊ ሪፐብሊክ ብለው የጠሩት ግዛት መሪ ሆነው ዛሬ ቃለ መሀላ ፈጽመዋል። ምርጫው ህገ ወጥ ነው ሲል የዩክሬን መንግስት ተቃውሞታል። የዳኔትስክ ህዝባዊ ሪፑብሊክ ጠቅላይ ሚኒስትር መሆናቸውን ያሳወቁት አሌክዛንደር ዣካርቼንኮ ቃለ መሀላ መፈጸም ለ አራት ሺህ ሰው እልቂት ምክንያት የሆነውን ካለፈው ሚያዝያ ጀምሮ ተቀጣጥሎ የቆየውን መናቆርና ውጊያ ይበልጥ ሊያባብሰው ይችላል እየተባለ ነው። ምርጫውን አሳዛኝና ውጤት አልባ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንክ ኪሙን ወቅሰው፣ ሁሉም የዩክሬን ጉዳይ የሚመለከታቸው ወገኖች ቤላሩስ ዋና ከተማ ሚንስክ ላይ በተፈረመው ሰነድና አሰራር መሰረት እንዲንቀሳቀሱ ጥሪ አድርገዋል። የጀርመን ቻንስለር አንገላ መርክል ደግሞ በዩክሬን ጉዳይ ገብቷል በሚሉት የሩሲያ እጅ የሚሰማቸውን ቅሬታ ገልጸዋል። እነዚህ የተበላሹ ምርጫዎች የዩክሬንን ሕገ መንግስት የሚጥሱ ናቸው ሲል ዋይት ሀውስ ትናንት ባወጣው መግለጫ እንደማይቀበለው በድጋሚ አረጋግጧል። ሩሲያ ለምስራቃዊው ዩክሬን ነጻነት እውቅና ባትሰጥም ምርጫው ግን ተቀባይነት ያለው ነው ብላ እንደምታምን አስታውቃለች። እስራኤል ለሁለት ቀናት ዘግታቸው የነበሩ የኬረም ሻሎምና የኤሬዝ ከጋዛ ወሰን ማቋረጫ ኬላዎችን እንደገና ከፈተች። ኬላዎቹን የዘጋቻቸው ከትናንት በስቲያ እሁድ አንድ ሮኬት ከፍልስጤማውያን ይዞታ ወገን ወደ እስራኤል ከተተኮሰ በኋላ ነበር። በሮኬቱ የደረሰ ጉዳት እንደሌለ ታውቋል። በነውጥና ሁከት በተዋጠው የፓኪስታን ሰሜን ምዕራብ ሂቤር ክልል ውስጥ ዛሬ በተጣሉ ሁለት የቦምብ ጥቃቶች ቢያንስ አራት ሰው መገደሉ ተዘግቧል። በመጀመሪያው ፍንዳታ ሁለት የፓኪስታን ወታደራዊ ክፍሎች ኃላፊዎች፣ በሁለተኛው ደግሞ መንገድ ላይ በተጠመደ ፈንጂ ቢያንስ አንድ ሲቪል የሰላም ኮሚቴ ሰራተኛ ተገድለዋል። ለጥቃቶቹ እስካሁን ኃላፊነት የወሰደ ወገን የለም። ሰሜን ኮሪያ ከዩናይትድ ስቴትስ ጋር በኒውክሌርና በሰብአዊ መብቶች ጉዳዮች ላይ ለውይይት እንደማትቀመጥ መሪዎቹ አስታወቁ። እንዲህ አይነቱን አጀንዳ የሰሜን ኮሪያ መሪዎች የሚመለከቱት የመንግስት ግልበጣ ጥረት አድርገው መሆኑ ተዘግቧል። የተባበሩት መንግስታት ድርጅት በሀገሪቱ የሰብአዊ መብቶች አያያዝ ምክንያት በዓለም አቀፉ የወንጀል ፍርድ ቤት ክስ እንዲመሰረት የሚጠይቅ የውሳኔ ሀሳብ ረቂቅ ማውጣቱን ተከትሎ ነው ይህ የዛሬ የፒዮንግያንግ መግለጫ የወጣው። ፒዮንግያንግ በሰብዕና ላይ ወንጀል ተፈጽማለች የሚል ሪፖርት በቅርቡ በመንግስታቱ ድርጅት መውጣቱ ይታወሳል። በመጨረሻም ሴት ጓደኛውን በገደለው የደቡብ አፍሪቃው ባለ ሰው ሰራሽ እግር ሯጭ ኦስካር ፒስቶሪስ ላይ የተላለፈውን ብይንና ፍርድም በይግባኝ እንደሚሞግቱ አቃቢያነ ህግ አስታወቁ። አቃቢያነ ህግ ባለስልጣን የሚባለው የሀገሪቱ መስሪያ ቤትን ብይኑና ፍርዱ እጅግ በጣም የላሉ ናቸው ሲል ቅሬታውን ገልጿል። በሰው ሰራሽ እግሩ ምክንያት ዘብሌድ ራነር እየተባለ በሚጠራው ፒስቶሬስ ላይ የተፈረደበትን የአምስት ዓመት እስራት የጀመረ ሲሆን ከአስር ወራት በኋላ ቀሪ የፍርድ ዘመኑን በቤት ውስጥ የቁም እስር እንዲጨርስ ዳኛዋ እንደፈረዱ የሚታወስ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 በ11965 እና በ12140 ኪሎ ኸርትስ እንዲሁም በ31 ሜትር ባንድ በ9485 እና በ9755 ኪሎ ኸርትስ በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 25 2007 ዓ ም ምሽት ፕሮግራም ነው። አሜሪካውያን በዛሬው ዕለት የምክር ቤት እንደራሴዎቻቸውን እየመረጡ ናቸው በአብይ ርዕስ ይዘነዋል ከቴክሳስ ደግሞ ለህግ መወሰኛ ምክር ቤት አባልነት ሊወዳደሩ የቀረቡ ኢትዮ አሜሪካዊ እጩ አሉ ለዩናይትድ ስቴትስ የህግ መወሰኛ ምክር ቤት ነው ፕሮፌሰር መሐመድ ጣይር ምን ይመስላል ዕድላቸው ምን ይጠብቃሉ አግኝተናቸዋል እናቀርባቸዋለን። የኢሳ ብሔረሰብ ጋዛዊ ምክር ቤት ለመንግስት ያቀረበው አቤቱታ ዘገባ አለን። እንዲሁም የአውሮፓ ህብረት ሜዲተራኒያን ላይ ላደጋ ለሚጋለጡ ስደተኞች የመድረስ ጥረቱን መቀነሱ የደቀነው ስጋት የሚሉትን በመጽሔት ክፍለ ጊዜ ያካተናል። በሁለተኛው የዝግጅታችን አጋማሽ ደግሞ ቀደም ሲል ከጠቀስንላችሁ ከፕሮፌሰር ሞሐመድ ጣሂሮ ጋር በኢትዮጵያ የተመዘገበ የምጣኔ ሀብት እድገቶች ለተጨማሪ ትብብርና የንግድ ትስስር የሚያነሳሱ መልካም አጋጣሚዎች ሲሉ በአዲስ አበባ የዩናይትድ ስቴትስ አምባሳደር ፓትሪሻ ሀስላክ ለቪኦኤ የሰጡትን ቃለ ምልልስ ይዘን እንቀርባለን። The goal is to add more than 10,000 megawatts of clean, efficient electricity. ኢትዮጵያን ጨምሮ በስድስት ሀገሮች በማተኮር አስር ሺ ሜጋዋት ንጹህና ውጤታማ የኤሌክትሪክ ኃይል ማመንጨት የሚል ዓላማን ለማሳካት ነው ስራችን። ይህ መርሃ ግብር በእጅጉ የተሳካ በመሆኑ ፕሬዚደንቱ ወደ 30 ሺ ሜጋዋት ማመንጨት በሚል በአፍሪካ መሪዎች ጉባኤ ላይ ከፍ አድርገውታል። አምባሳደር ፓትሪሻ አስላክ ናቸው ይህን ለቪኦኤ ያሉት። ዝርዝሩ በንግድና ምጣኔ ሀብት ፕሮግራም ይቀርባል። ሐኪሙን ይጠይቁ ሌላው የምሽቱ ዝግጅታችን ነው። ከእናንተ ያገኘናቸውን አስተያየቶችም እናካትታለን። አብራችሁን ቆዩ። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ዛሬ አሜሪካውያን የ አጋማሽ ጊዜ ምርጫ በመባል በሚታወቀው የዩናይትድ ስቴትስ የተወካዮች ምክር ቤቶች ምርጫ ድምጻቸውን እየሰጡ ነው። የምርጫው ውጤት የፕሬዚደንት ባራክ ኦባማን የስልጣን ዘመን የመጨረሻ ሁለት ዓመታት ይዞታ ይወስናል ተብሎም ይጠበቃል። በብሔራዊ ደረጃ በአስተዳደሩ ላይ የተነጣጠሩ የቅሬታና የተቃውሞ ስሜቶች በገነኑበት፣ በአገር ውስጥና በውጭ የደህንነቶች ስጋቶች ያንኑ ያህል ባሻቀቡበት፣ የተቀናቃኙ የሪፐብሊካን ፓርቲ በሁለቱም ምክር ቤቶች ተጨማሪ መቀመጫዎችን የማግኘት እድሉ ከፍ እንዲል አድርገዋል። የአሜሪካ ድምፁ የብሔራዊ ጉዳዮች ዘጋቢ ጂም ማለን ከዋሽንግተን ያጠናቀረው የምርጫ ቅኝት ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል። የአስተዳደር ዘመኑ ኩሌታ መሆኑን ለማመልከት የኩሌታ ወይም የአጋማሽ ጊዜ ምርጫ በመባል በሚታወቀው በዚህ የዩናይትድ ስቴትስ ምክር ቤቶች ምርጫ በየአራት ዓመቱ የሚካሄደውን ፕሬዝዳንታዊ ምርጫ አይጨምርም። 435 መቀመጫዎች ላሉት መቀመጫዎች ላሉት ምክር ቤት ለጠቅላላው 100 መቀመጫዎች ላሉት የእንደራሴዎች ምክር ቤት ወይም ሴኔት ደግሞ ለአንድ ሶስተኛው የሚጠጉ 36 መቀመጫዎች፣ ከ50ው የአገረ ገዢዎች ምርጫ ሰላሳ ስድስቱ በዛሬው ምርጫ ማንነታቸው ይወሰናል። እንደ ብዙዎቹ የፖለቲካ አዋቂዎችና የምርጫ ተንታኞች አስተያየት የሪፐብሊካን ፓርቲው አባላት 435 መቀመጫዎች ላሉ ምክር ቤት ያላቸውን አብላጫ መቀመጫዎች ይዞታ ያሰፋሉ። እንደራሴዎች ምክር ቤቱንም አብላጫ ድምፅ ከእጃቸው ለማስገባት የተለየ እድል አላቸው ተብሏል። በአሁኑ ሰዓት በዲሞክራቲክ ፓርቲው አባላት ከተያዙት አብላጫ መቀመጫዎች የስድስቱን ብቻ ነው ማሸነፍ በቂ የሚሆነው የመራጮች አስተያየት መገምገሚያዎች እንዳመለከቱትም አብዛኛው መራጮች በፕሬዚዳንት ባራክ ኦባማ አስተዳደርና አገሪቱ እያመራች ባለችበት አቅጣጫ ደስተኞች አይደሉም። ፍራንክ ኒውፖርት በሚያካሂዳቸው የትንበያ ጥናቶችና ግምገማዎች የሚታወቀው ጋሎፕ ተቃም ተቋም ባለሙያ ናቸው ሚ አሜሪካውያን በያዝነው ዓመት ምናልባትም ሁሉን በማጠናከሪያነት ጭምር የአገሪቱን የምጣኔ ሀብት ይዞታና የስራ እድል ለተመለከቱ ጉዳዮች ቅድሚያ የሚሰጡ ይመስለኛል። የአጋማሹ ምርጫ የደቀነው ፈተና የትንበያ አቅራቢዎችን የተዳከመ አስተያየት ገጽታ የሚስል አስተያየት ቸል ብላችሁ ደጋፊዎቻችሁ ሳይዘናጉ ወጥተው ድምጻቸው እንዲሰጡ ተግታችሁ አበረታቱ ሲሉ የዲሞክራቲክ ፓርቲያቸውን አባሎች ሲያሳስቡ ለቆዩት ፕሬዚዳንት ኦባማ እጅግ የተለየ ትኩረት የሚሻ ተደርጎም ተወስዷል። ቀቢፀ ተስፋ ማንንም ጨረቃላ አላሳፈረም፣ ለጦርነትም ማብቂያ አላበጀም፣ ለበሽታ ፈውስ አላመጣም፣ ንግድ አላቋቋመም፣ አዳጊ ሀገሮችን አላጎለበተም። ቀቢፀ ተስፋነት መርጠው ለሚያደርጉት የምርጫ ጉዳይ ብቻ ነው። ተስፋ ግን የተሻለ ምርጫ ነው። ሆኖም ፕሬዚዳንቱ የያዙት ከታሪክ ጋር ግብግብ እንደ መቅጠም ተደርጎም የሚወሰን ነው ይላሉ አንዳንዶች። በአብዛኛው ፕሬዚዳንቶች በታሪክ በሁለተኛው የስልጣን ዘመናቸው አጋማሽ በሚካሄደው የአስተዳደር ዘመናቸው አጋማሽ ምርጫ በምክር ቤት ፓርቲያቸው ይሸነፋል። በዚያ ላይ ፕሬዚዳንቱ በህዝብ ዘንድ ያላቸው የይሁንታ ድምፅ እጅግ ያሽቆለቆለ መሆኑ በተለያዩ የአገሪቱ ግዛቶች የሚወዳደሩ የዲሞክራቲክ ፓርቲያቸው በጩዎችን ይበልጥ ይጎዳቸዋል። ይበ እንዲህ እንዳለ ግን የቀድሞ የሪፐብሊካን ፓርቲ የብሔራዊ ኮሚቴ ሊቀመንበር የመሳሰሉ ተፎካካሪዎች እንደራሴዎች ምክር ቤቱን መልሶ ከእጅ የማስገባቱን እጣ በጥንቃቄ ማየት የፈለጉ ይመስላሉ። ደንካን በተለይ እንደራሴዎች ምክር ቤት ምርጫዎች ይበልጡን በአካባቢ ጉዳዮች የሚወሰኑ ናቸው። በአሁኑ ምርጫ ጥሩ ተፎካካሪዎችን አቅርበናል። ምክር ቤቱን መልሰን ከእጃችን የማስገባት እድሉ አለን ብዬ አምናለሁ ነው ያሉት ማይክ ደንካን። እናም ውድድሩ አላበቃም ነው ያሉት። ምርጫው አላበቃምና ውጤቱም እንዲሁ በታሪክ በመጪው በወጪው አይቀመሴነት በእጅጉ ውዱ የተባለውን አራት ቢሊዮን ዶላር ያስወጣውን ምርጫ ውጤት እንከታተላ የዕለቱን አብይ ርዕስ ነው ያደመጣችሁት። ክቡራትና ክቡራን፣ ለመጽሔት ክፍለ ጊዜ ወደ ያዝናቸው ሌሎች ዘገባዎች እናልፋለን። የኢሳ ብሔረሰብ ኡጋዛዊ ምክር ቤት የተሰኘ አካል በስድስት የኢሳ ቀበሌዎች የፌዴራል ጸጥታ ኃይሎች በፈጸሙት ህገወጥ ድርጊት ህይወት መጥፋቱን ገልጦ አጥፊዎቹ ወደ ህግ እንዲቀርቡ ጠይቋል። የስድስቱ ቀበሌዎች ወደ አፋር ክልል መተላለፋቸውም ይህ ህገ መንግስታዊ እርምጃ ነው ያለው ምክር ቤቱ፣ መንግስት ይህን ውሳኔ እንዲያጤንና እንዲሽር አቤት ብሏል። የፌዴራል ጉዳዮች ሚኒስቴር በአሁኑ ወቅት ምላሽ ሊሰጥ አለመቻሉን አክሎ፣ መለስካቸው አምሀ ቀጣዩን ዘገባ ከአዲስ አበባ አስተላልፏል። የኢሳ ብሔረሰብ ኡጋዛዊ ምክር ቤት የሚል ማህተምና የኢሳ ብሔረሰብ ኡጋዝ ኡጋዝ ሙስጠፋ መሐመድ ኢብራሂም ፊርማ ያረፈበት ይህ ለጠቅላይ ሚኒስትር ጽህፈት ቤት፣ ለፌዴሬሽን ምክር ቤት፣ ለህዝብ ተወካዮች ምክር ቤት እንዲሁም ለፌዴራል ጉዳዮች ሚኒስቴር የቀረበው ደብዳቤ ኡጋዛዊው ምክር ቤት ከጥቅምት ሁለት ቀን እስከ ጥቅምት 14 ቀን 2007 ዓ ም በአሰቡሊ ከተማ ተሰብስቦ የደረሰበትን ውሳኔ የሚገልጽ ነው። ውሳኔው ከያዛቸው ሰባት ነጥቦች መካከል የፌዴራል መንግሥት አዳይቱ፣ ዱፎ፣ ገደሙሉ፣ መተኔ፣ ደናሄሌና ሃርዲን የተባሉ በሶማሌ ክልል በሲቲዞን የሚገኙ ቀበሌዎች ወደ አፋር ክልል እንዲከለሉ በወሰነው መሠረት ውሳኔውን በማስፈጸሙ ግብግብ የፌዴራል የጸጥታ ኃይሎች የሰው ህይወት እስከ ማጥፋት ድረስ የኃይል እርምጃ እንደወሰዱ ይጠቅሳል። ድርጊቱን የፈጸሙትም በሕግ ፊት እንዲቀርቡ ይጠይቃል። ከኢሳ ሽማግሌዎች አንዱ ነኝ ያሉት አቶ አሰወይ ፋራህ ከኢሰቡላ ከተማ ይህን ድርጊት በስልክ ለቪኦኤ ተናግረዋል። ስለ ድምፁ ጥራት አስቀድመን ይቅርታን ጠይቃለን። መስከረም 22 ሁለት ሺ ሰባት አቶ ፋራህ ድበድ የተባለው ልጅ ወታደር ተገለዋል። የፌራል ፖሊስ ፌደራል ፖሊስ ወታደር ነው የገደለው። ሁለተኛ ይህ ቢር የለ የተባለው ቆስለዋል። ሶስተኛ ሙልሑ ፋራሕ የተባለችውን ህፃን ልጅ አዝላ በቂ ተመታለች። ረውሊ ፋራሕ ሑሽ የተባለው ደሞ አራተኛው ውጋዛዊ ምክር ቤት ያስተላለፈ ውሳኔ በሌላ ስፍራ እንደሚለው የኢትዮጵያ ፌዴራል መንግስት ስድስቱን ቀበሌዎች በተመለከተ የደረሰበት ውሳኔ የተሳሳተ ነው። ስለዚህ እንደገና ተመልክቶት ሊሽረው ይገባል። አቶ አሰው የፋራህ ለቪኦኤ በስልክ ጉዳዩን ሲያስረዱ እነዚህ ስድስት ቀበሌዎች የሀገሪቱ አስተዳዳራዊ ካርታም እንደሚያመለክተው በአፋር ክልል ውስጥ ሳይሆን በሶማሌ ክልል ውስጥ ነው የሚገኙት ነዋሪዎቹም የኢሳ ብሔረሰብ አባላት እንጂ አፋሮች አይደሉም ብለዋል። ይህ አደግ የመንግስት ስልጣን እንደተቆጣጠረም ብለዋል ያሉትን ይጠቅሱና መሬቱ ለኢሳዎች የሚገባ እንደሆነ ይጠቁማሉ። ማንኛውም ነገር ፍትሐዊ መሆን አለበት። ችግራችን በኢትዮጵያ ህገ መንግስት ተከትለን ምድ ይኖርብናል። ኢህአዴጎች ሲገቡ መጀመሪያ ምንም ያሉ ህገ መንግስቱን ማንኛውም ህዝብ ያለበት ቦታ የራሱ ነው። ጭቅጭቅ ያለበት ቦታ ደግሞ በህገ መንግስቱ መሰረት በድምሴ ብልጫ ምርጫ ይደረጋል ተብለው ነበረ። የኢትዮጵያ ፌዴራል መንግስት በህገ መንግስቱ እንዲገዛ የሚያሳስበው የውጋዛዊው ምክር ቤት ደብዳቤ አሁንም የተፈጠረው ችግር በህገ መንግስቱ መሰረት በሰላማዊ መንገድ እንዲፈታ ይጠይቃል። አቶ አሰወይ ፋርሃም ህዝቡ ፈቃዱን ተጠይቆ የፈለገውን ቢወስን ምንም አይነት ተቃውሞ ሊነሳ እንደማይችል ይናገራሉ። በህገ መንግስታችን መሰረት ነው ያለባቸው። ስለዚህ እኛ ይሄ መሆን የለበትም ነው። ህጋችን ደግሞ እየጣሰ ይገኛል። ህጋችን መርገጥ የለብንም። ከኢትዮጵያ ህግ ከሁሉም በላይ ስለሆነ መጠበቅ አለበን እያልና ያለ ነው። ተጨማሪ ምንጮች እንደሚሉት ከስድስቱ ቀበሌዎች በቅርቡ ስድስት ሰዎች በቁጥጥር ስር ውለው ሶስቱ በአፋር ክልል በርሳ በምትባል ከተማ ታስረው እንደሚገኙ፣ ሶስቱ ደግሞ እንዱፎ ከተማ በፖሊስ ቁጥጥር ስር እንዳሉ ይናገራሉ። የኡጋዛዊው ምክር ቤት ውሳኔም የታሰሩት ሰዎች እንዲፈቱ ይጠይቃል። ተፈጥረዋል በተባለው ችግር ላይ ማብራሪያ እንዲሰጡን በፌዴራል ጉዳዮች ሚኒስቴር የህዝብ ግንኙነት ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ አበበ ወርቁን ጠይቀናቸው ነበረ። ይሁንና ሳምንቱን በሙሉ በስልጠና ላይ ስለሚገኙ ምንም ማብራሪያ ለመስጠት የሚያስችል ጊዜ እንደሌላቸው ተናግረዋል። አፋሮችና ኢሳዎች በሳርግጦሽና በውሃ ለብዙ ዘመናት ሲጋጩ የኖሩ መሆናቸው ሁለቱም ወገኖች አይሸሽጉም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ኢጣሊያ ሜዲቴራንያን አካባቢ ስደተኞችን ፈልጎ የማዳን ጥረቷን ባለፈው ቅዳሜ በማቋረጧ ብዙ ሺህ ህይወት ለአደጋ መጋለጡን የስደተኞች ቡድኖች እያስታወቁ ነው። በምስጢር ስሙ ማሬ ኖስትሩም የሚባለው ይኸው ህይወት የማዳን ተልዕቆ ከሰሜን አፍሪካ ወደ አውሮፓ የሚፈልሱ ብዙ ስደተኞችን ህይወት የታደገ እንደነበር ይታወቃል። ይህን ተግባር የአውሮፓ ህብረት ተረክቦታል። ይሁንና አገልግሎቱ የተወሰነ እንዲሁም የገንዘብ አቅሙም ደካማ እንደሆነ ተቺዎች ይናገራሉ። ሄንሪ ሪጅዌል ከሎንዶን የዘገበውን አዲሱ አበባ ያቀርበዋል። ኢጣሊያ ማሬ ኖስትረም በመባል የሚታወቀውን ስደተኞችን እየፈለጉ የማዳን ተልእኳን የጀመረችው ከዓመት በፊት እንደ አውሮፓ አቆጣጠር በጥቅምት 2013 ወደ 500 ስደተኞች ላምፕዱሳ ደሴት ላይ ሕይወታቸው በማለፉ ነበር። ያኔ መንግስት ተግባራዊ ምላሽ እንዲሰጥ በማስገደድ ያህል ይህን ተግባር ጀመረ። ከዚያ ሥራው እንደተጀመረ የኢጣሊያ የወደብ ዘቦችና ጠባቂዎች ከባሕር ኃይሉ ጋር በመተባበር ወደ 150 ሺህ ሕዝብ ከሞት አድነዋል። በገንዘብ አቅምም 11.9 ሚሊዮን ዶላርስ አስወጥቷል። ከወር በኋላ ማለትም እንደ አውሮፓ አቆጣጠር ህዳር አንድ ቀን ሲበቃም የኢጣሊያው የአገር ውስጥ አስተዳደር ሚኒስትር አንጄሊዮ አልፎንሶ ይህንን ተናግረው ነበር። የጠፋው ሕይወትና የተከፈለው ገንዘብ አይመጣጠንም። በተወሰነ ጊዜ ውስጥ የሚያኮራ ተግባር ፈጽመናል። ይህ ተልዕኮ እስከ ሰሜን አፍሪካ ያለውን ወደብ ያካለለም ነበር። ኢጣሊያ በብዛት የሚፈልሱትን ስደተኞች ለመርዳት ከአውሮፓ ሸሪክ አገሮች የምታገኘው ድጋፍ እንደምትጠብቀው ባለመሆኑ በተደጋጋሚ ቅሬታ ታሰማ እንደነበር ይታወቃል። ባለፉት 12 ወራት የሜዲትሬንያን ባህር ለማቋረጥ የሞከሩ ከ2500 በላይ ስደተኞች መሞታቸውም ተዘግቧል። ፍሮንቴክስ የተባለው የአውሮፓ ሕብረት የድንበር መሥሪያ ቤት ነው በአሁኑ ወቅት ስደተኞችን ፈልጎ የማዳን ሥራውን የተረከበው። የምስጢር ስሙም ትሪቶን ይባላል። በገንዘብ ረገድ ግን አቅሙ አንድ ሦስተኛ ያህል ሆኖ ከአውሮፓም እስከ 50 ኪሎ ሜትር ብቻ ነው የሚሸፍነው የስደተኞችና ከአገር ተፈናቃይ ቡድኖች በሜዲቴሪያን አካባቢ የነበረው የስደተኞችን ፈልጎ ማዳን ተልእኮ በመቋረጡ ከፍተኛ ትችት ያቀርባሉ። ganz በባህር አካባቢ የበለጠ ህይወት እየጠፋ ነው ያለው። የውጭ ጉዳይ ሚኒስትሮች አስፈላጊ የሆነውን ተጨማሪ ገንዘብ ለመስጠት ተስማምተዋል። ይሁንና የአውሮፓ የአገር ውስጥ አስተዳደር ሚኒስትሮች ድንበሮችን በመዝጋት ስደተኛው እንዳይገባ ድንበሮቻቸውን እያጠሩ ናቸው። በተለይም ከሶሪያ የሚፈልሱትን ላለመቀበል ከፍተኛ ገደብ ተጥሏል። የአውሮፓ ባለስልጣናት እንደሚናገሩት አባል መንግስታት ገንዘብ በማዋጣት የሰው ኃይል በማቅረብና ቁሳቁሶችን በመርዳት ረገድ ዝግምተኞች ናቸው። አባል ሀገሮች ብቻቸውን ምንም ማድረግ አይችሉም። ፍሮንቴክስም ቢሆን ብቻውን ምንም አያደርግም። ስለዚህ መተባበር ነው ያለብን። ሁላችንም በአንድነት ሆነን ይህንን አሰቃቂ ድራማ ማቆም ይኖርብናል። ኢጣሊያ ያደረገችውን ስደተኛን ፈልጎ የማዳን ተግባር ብሪታንያ ትደግፋለች። እናም አንድ የኢሚግሬሽን ባለሙያ ነው ያበረከተችው። አንደኛውን ወይም አደገኛውን ባህር በማቋረጥ ረገድ ሕይወታቸውን የሚያጡ ጥቂቶች አይደሉም። የሚበዙትም ሶሪያን የሶሪያውን የእርስ በርስ ጦርነት የሚሸሹ ሲሆኑ በተጨማሪም ኢራቃውያን፣ አፍጋኖች፣ ኤርትራውያንና ሌሎች አፍሪካውያን የኢኮኖሚ ስደተኞችም ይገኙባቸዋል። ርሰ ሊቃነ ጳጳሳት አባ ፍራንሲስ በረሃብና በጦርነት ምክንያት ለሚሰደዱ ሕዝቦች በርን መዝጋት ትክክል አይደለም ይላሉ ስታ ጀንቴ ኮስቲ ባምቢኒ አፋማቲ አማላቲ እነዚህ ህዝቦች እነዚህ የተራቡና ታማሚ ሕፃናት ብዙም ትኩረት አልተሰጣቸውም ከሰው የተፈጠሩ ሳይሆኑ የሌላ ዝርያ መስለው ታይተዋል በማለት አቡኑ ሁኔታውን ይገልጣሉ የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። አሁን ደግሞ የአሜሪካ መዝናኛ። በዛሬው የአሜሪካ መዝናኛ ፕሮግራማችን የምናቀርበው የብሌክ ሸልተንን ሙዚቃ ነው። ብሌክ ዝነኛ አሜሪካዊ የካንትሪ ወይም የሀገረሰብ ሙዚቃ ዘፋኝ ሲሆን አምስት ጊዜ ለግራሚ ሽልማት የታጨ ሙዚቀኛ ነው። ቅንብሩን ያዘጋጀችውና የምታቀርብልን አዳነች ፍሳይ ነች። River runs deep. That current is strong, and the woman I love is on the other side. How did the love we made? ሬድ ሪቨር ብሉ የተባለው አምና የወጣው ከፍተኛ ተቀባይነት ያገኘው ዘፈኑ ይዘት በሐቀኛ ታሪክ ላይ የተመሠረተ ነው። እንደ አውሮፓ አቆጣጠር ሰኔ 18 ቀን 1976 ዓ ም የተወለደው እውቁ የካንትሪ ማለት የሀገረሰብ ሙዚቃ ዘፋኝ ብሌክ ቶሊሰን ሸልተን በቴሌቪዥን በሚደረግ የዘፈን ውድድርም በዳኝነት ያገለግላል። ብሌክ ሸልተን 24 የካንትሪ ሙዚቃዎችን በተከታታይ በሳምንታዊ ምርጥነት አቅርቧል። ከእነሱም አስራ አንዱ የአንደኝነትን ቦታ ይዘዋል። ከሙዚቃው ውበት የተነሳ ዩናይትድ ስቴትስ ውስጥ በሙዚቃ ኢንዱስትሪ ከፍተኛ ስኬት ላገኙ ሙዚቀኞች ለሚሰጠው ግራሚ ሽልማት አምስት ጊዜ ተሰይሞ ነበር። ዱዊን ዋት ሺ ላይክስ የምትፈልገውን ነው ማደርገው የሚለው ዘፈኑ በተከታታይ የአንደኛነት ቦታን በመያዝ ሬከርድ ለመስበር ችሏል። አሁን እንግዲህ በያዝነው ዓመት ከወጣው ብሪንግንግ ባክ ዘ ሳንሻይን የፀሐይ ብርሃኑን ልመልስ ከሚለው ምርጥ ዘፈኑ ጋር አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ31 ደቂቃ ሆነ። ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ 7 ሰዓት ከ32 ደቂቃ እየሆነ ነው። ወደ ዝግጅታችን ሁለተኛ አጋማሽ ተሸጋግረናል። በይፋ በ25ና በ31 ሜትር ባንድ እንዲሁም በናይልሳት ነው ዝግጅታችንን ከዋሽንግተን ዲሲ እየተከታተላችሁ ያላችሁት። ክቡራትና ክቡራን አድማጮች የሁለተኛው ዝግጅት የመጀመሪያው ፕሮግራማችን ሐኪሙን ይጠይቁ ነው። ሐኪሞን ይጠይቁ፣ በኢቦላ ወረርሽኝ ዙሪያ በተከታታይ ልዩ ዝግጅቱ በምሽቱም የሕክምና ባለሙያዎች ለበሽታዊ መጋለጥ እጣ የጋረጠውን የተወሳሰበ ችግርና ሰዎች ሊያደርጉ የሚችሏቸውን ጥንቃቄዎች ጨምሮ የወረርሽኙን የተለያዩ ገጽታዎች ይዳስሳል። የውስጥ ደዌ ህክምና ባለሙያው ዶክተር አሸናፊ ዋቅቶላ በጉዳዩ ዙሪያ ትኩረት በማድረግ በቅርቡ ለንባብ ያበቁትን ሁለተኛውን ጽሁፋቸውን መነሻ በማድረግ የተጀመረው ቃለ ምልልስ የመጨረሻው ክፍል ለምሽቱ ሳምንት የተነሳ አንድ ነጥብ መለስ ብሎ በመቃኘት በማስታወስ ይሆናል የሚጀምረው። ያወያያቸው የፕሮግራሙ አዘጋጅ አሉላ ከበደ። የምሽቱንም ሳምንት እልባት ካደረገበት ይጀምራል። ዶክተር አሸናፊ ለቫይረሱ የመጋለጥ እድል በሚኖርበት በንክኪ እንደሚተላለፍ በዋናነት የተገለጸውን ሰዎች ሊያደርጉ የሚችሏቸውን ጥንቃቄዎች በዚህ ጽሁፎም ያነሳሉ። ጸረ ብክለት ጨረሮችን ይጠቅሳሉ። ሰዎች ማግኘት የሚችሏቸውን እንመልከት። በጣም ጥሩ ጥያቄ ነው። ይህን በሚመለከት ቫይረሱ እና ያ ሰውነት ውስጥና በሰውነት ፈሳሾች ውስጥ ይኖራል። እንግዲህ በህመሙ የተያዘ ወይም የተጠረጠረ ሰው የሰውነት ፈሳሾች የሚባለው ቦዲ ፍሉት አለመንካት ነው መጀመሪያው ነው። ትውከት ይሁን ሽንት ይሁን ላብ ይሁን ምራቅ ይሁን ማናቸውም እንግዲህ ይሄ ነገር እንትን ብሎ እስከ ግብረ ስጋ ግንኙነት ድረስ የዳነ ሰዎች እስከ ዘጠና ቀን አታድርጉ ይባላል። ብዙ ነገር ነው ከእጅ መታጠብ ጀምሮ እንግዲህ ንጽህና ጥንቃቄ ከፍተኛ ነው። እንደዛ ነው እና በሁለት ሺህ አካባቢ ዩጋንዳ በነበረው ወረርሽን አካባቢ የተደረገው ጥናት ብሊች ነው የተጠቀሙ፣ ያንን የማግለያውን ቦታ ጸረ ተህዋስ ፈሳሽ ለልማድ በረኪና የምንለው አይነት በዜሮ ፖይንት ፋይቭ ፐርሰንት እሱ ተጠቅመው ነው ብዙ ያደረጉት። ግን ሌሎችም ሌሎችም ነገሮች አሉ እዛ ላይ የተጠቀሱ። እንግዲህ ይሄ ሁሉ ይጠቅማል። ማጽዳት፣ ማጠብ እጅን ጨምሮ በተቻለ መጠን አለመንካት ነው እና የተለያዩ ጥናቶች ናቸው። አንዳንድ ጊዜ የጥናቶቹ አይነት ሊያሳስብ ይችላል። ብቻ ከሰውነት ውጭ ብዙ ሰዓት ሊቆይ እንደሚችል ቢያንስ ማሰብ ያስፈልጋል። ቀዝቀዝ ያለ ቦታና ጨለምለም ያለ ቦታ ደግሞ ለቀናት ሊቆይ ይችላል። እንግዲህ ከነኩት ችግር ያመጣል ማለት እንዳይሆን አንደኛ የታመሙ ወይም የተጠረጠሩ ሰዎች ካሉ ቶሎ የጤና ባለሙያዎች ሊያገኟቸውም ወደሚችሉበት ማድረግ ቤት ውስጥ ለመንከባከብ አለመሞከር ያስፈልጋል። በአስቸኳይ እንግዲህ በየሀገሩ ሁኔታ ሊለያይ ይችላል። አምቡላንስ ሁሉ ጊዜ ላይኖር ይችላል። በሚሄድበት ከፍተኛ ጥንቃቄ ማለት ነው። ምክንያቱም መንካት ከፍ ችግር አለው ማለት ነው። ሁለተኛ በአሁኑ ጊዜ ሳይገቡም ማይቀሩ ይሄ እዚህ የግል መከላከያ ልብሶቹና መሸፈኛዎቹም እሱን ደግሞ በዲ ሲስተም ይባላል። ለጥንቃቄው ሰው ነው የሚያለብ ሰው። በተለይ በማውለቂያ ጊዜ ነው አደጋ ያለው። ልብሱ እንደሚወለቅበት ጊዜ ነው ያደጋ ያለው ያንን ነገር አብረው ነው እንግዲህ። ፕሮቴክሽኑ ማለት የሆኑ አሰራር ትሬኒንግ ይሰጣል። በሲዲሲም በምንም አላቸው። ትምህርቱን ከዛ መውሰድ ነው። አሁን ኤምኤስኤፍ ረጅም ኤክስፒሪየንስ አላቸው። ድንበር የለሽ የሐኪሞች ማህበር ወይም ቡድን ነው እየጠቀሰው ያሉት። አዎ፣ ድንበር የለሽ የሐኪሞችን ማህበር እንግዲህ እነሱ ናቸው ቀድመው በቦታው ደርሰው እስካሁንም ሲጮሁ ሲጮሁ የቆዩት እንግዲህ ሰሚ ያጡ ሬታዎች እርሱ በሱ ምክንያት ነው። እርዱን እርዱን እርዱን አለበለዚያ ችግር ያለ ሲሉ የቆዩት እነሱ ናቸው። ልምዱም አላቸው። አሁን ካየሁትስ ደስ የሚል ነገር ምንድን ነው አትሊስት ላይቤሪያ ላይ ለህዝቡም እየተሰጠ ነው ይሄ የግል የመከላከያ መሳሪያ ነው የሚለበሰውን የሚሸፈን የሚከለልበት ነገር እና ወደ ዋናው ለመመለስ አሁን ምንድን ነው ትልቁ ነገር? አንደኛ ገንዘቡ ምኑም ወጥቶ እንግዲህ የሰው ገንዘብ ነው የሚሆነው፣ የደረጁት ሀገሮች ናቸው ያሉት። ይሄ ነገር እዛ ካልቆመ ከባድ ነው፣ ወደየሀገሩ ይሰራጫል። ያን እዛ ለማቆም አሁንም እንግዲህ ላለፈው ክረምት ቤት አይሰራም የሚባለው ገንዘቡ ምኑም ብለው እቃቸውን ጭነው ሄደው ህዝቡ እንዲደርሰው እና እንዳይስፋፋ ለማድረግ ያለውን ጥረት ማጠናከፍ ማድረግ ነው። መልካም ይሄ ያነሱት ምናልባትም ወደ ተከታይ ጥያቄ ያንደረድራል። በሽታው ባለባቸው በስፋት በተሰራጨባቸው ሀገሮች መግታት፣ በአካባቢ ያሉትን ለቫይረሱ የተጋለጡ ሰዎችን ማከም፣ ጥንቃቄዎቹ ከዛ እንዲነሱ አስፈላጊነቱን ይጠቅሳሉ። ዶክተር አሸናፊ በዚህ ጽሁፍ ላይም የኢቦላ ቫይረስ ወደ ሌሎች ሀገሮች የመስፋፋቱን አደጋ እንደ አንድ ርዕስ ይመለከቱታል። ሳይቃጠል በቅጠል እንደሚባለው ከመምጣቱ በፊት የመከላከሉ ጉዳይ አጽንዖት ይሰጣሉና፣ እስኪ እዚህ ላይም በመጠኑ ብርሃን ይፈንጥቁ። ከግለሰቦች ባሻገር አገሮች ምን ሊያደርጉ ይችላሉ። በጥንቃቄው መቼስ አንድ ሕመምተኛም ከገባ ሊፈጠር የሚችለውን ነገር እያየን ነው እና ሳይገባ ምን ማድረግ አለባቸው እሱ ላይ ነው እንግዲህ። አሁን አንደኛ ሳይገባ የሚደረጉ ነገሮች ላይ በየኤርፖርቱ ስክሪኒንግ አለ። መነሻም መድረሻም ላይ እንግዲህ ምርመራዎች ይደረጋሉ፣ በቃል ጥያቄ አንስቶ እስከ ሙቀት መለካት ጨምሮ ማለት ነው። አሁን ያለው አሳሳቢነት ምንድን ነው? በእነኝህ ነገሮች ሁለቱንም ሰው ያልፋል ሳያውቁ ማለት ነው። ምክንያቱም አንደኛ የበሽታው መደላደያ ጊዜ ወይም ኢንኩቤሽን ፔሪየድ ከሁለት እስከ ሀያ አንድ ቀን ስለሆነ ሰው ለበሽታው ተጋልጦ ግን ምንም ምልክት ሳያሳይ ከአንዱ ሀገር አንዱ ሀገር ሊሄድ እንደሚችል በሚገባ ተረጋግጧል። ያው የዳላሱ ምሳሌ ነው፣ አሁንም ወደፊትም ይሆናል። የአውሮፕላን በረራዎችን አስመልክቶ አሁን የወጣ ጥናት በላንሴት ላይ እዛ ላይ የሚያሳየው ወደ ስልሳ አራት በመቶ የሚያህሉ አብዛኛው በረራዎች የሚሆኑት ወደ ድሀና መካከለኛ ገቢ ያላቸው አገሮች ነው። ከዚህ ውስጥም እንደውም ወደ ሶስት ሰው ገደማ በቀን የተያዘ ለቫይረስ የተጋለጠ አዎ፣ ሊያልፍ ይችላል ተብሎ ነው የሚታሰበው። እንግዲህ ይሄኛው እንደ መደላደያው ጊዜ ሁኔታ ሊያመልጥ ይችላል እና አንዱ ሀገር የመግባቱ እድል ያለ ነው። ሊኖር አይችልም አይባልም። እንግዲህ ዝግጅቱ እዛ ላይ ነው የሚሆነው ማለት ነው። ከገንባም በኋላ የሚደረገው ነገሮች አሉ። አንዳንዱም የፖለቲካ ጥያቄ ይሆናል። በተለይ ለአሜሪካን ምንድን ነው አንዳንዶቹ መዝጋት ይፈልጋሉ። የጤና ባለሙያዎች ባን ማድረጉ ችግር አለው ነው የሚሉት። እዛ ላይ ክርክሩ ይቀጥላል። ዶክተር አሸናፊ ይህን በርከት ያለ ዝርዝር የያዘ ስለ ኢቦላ በአማርኛ ስለወጣ ኢትዮጵያውያን የተሻለ መረዳት እንዲኖራቸው ሲሉ ለሁለተኛ ጊዜ ሰፋ ያለ ዝርዝር ያለበት አንዳንድ ወቅታዊ ሁኔታዎችና አዳዲስ አስፈሪ ቁጥሮች ምን ያህል ሰው ታሟል በአሁኑ ሰዓት ከታመመው ከመቶ ስንቱ ይሞታል? አድማጮቻችን ድረገጻችንን በመመልከት ጽሁፉን እንዲያገኙ ድረገጻችን ላይ እናወጣለን፣ ጽፈዋል። ይህን ጽሁፍ በግሉ የወሰዱት ተነሳሽነት እንደሆነ እንዳሳሰቦት ግልጽ ነውና ከዚህ ቀደም ዶክተር ፈቃድ አዘዘ ሰሚ ያጡ ድምጾች የሚለውን መጽሐፍ የጠቀሱበትን መጽሐፍ ዋቢ ያደርጋሉ። ሰሚ ያጡ እሪታዎች የኢቦላ ቫይረስ ወረርሽኝ ቁጥር ሁለት ብለውታል። ስለ ጽሁፎ ጥቂት ነገር ይበሉንና የዛሬውን በዚሁን ቋጭ ቅድም ሰሚ አጦሪታዎችን ዓለም አቀፉ ድንበር የለሽ ሐኪሞች ቡድን ኤምኤስኤፍ ስጋታቸውን ለረጅም ጊዜ ሲገልጡ ነበር ካሉት ጋር እያይዘውታል። ለምን ይሄን ያህል አሳሰበው? እስኪ በእሱን ቋጭ። እኔ በሁለት ምክንያት ነው እንደውም ከዚ በፊት እንግዲህ ከሀያ አመት በፊት ከወጡ መጽሐፎች የዓለም የፐብሊክ ሄልት ሁኔታ ጥንቃቄ አስፈልገዋል ለእኚ ነገሮች እየተነሱ ነው እያሉ ኢቦላን ጭምር እየጠቀሱ ተጽፏዋል። ግን የዓለም ዝግጅት ዝቅተኛ ነው ቢትሪያል ኦፍ ትረስት ሎሪ ጋር የተጻፈችው አንድ ነው። ደ ካሚንግ ፕሌግ ሌላ የጻፈችው ነው። ኢንፌክሽንስ ኤንድ ኢንኳሊቲስ ዶክተር ፖል ፋርመር የጻፈዋል። ሆት ዞን ተብሎ ሌላ ሰው የጻፈዋል። ኢቦላን በሚመለከት እና መጽሐፍት ይጻፋሉ። ይሄም ከተነሳ በኋላ ወደ ታህሳስ ጥር አካባቢ የተነሳን ደብልዩ ኤች ኦ ራሱ የሰማው ማርች ላይ ነው፣ ባለፈው መጋቢት መጋቢት ማለት ነው እና ያንን በሚመለከት በቀሩ ዶክተር ጆን ሉ የመሪዎች ስብሰባ ላይ ያደረጉት ንግግር በመጀመሪያ ረፍተ ነገር ላይ ነው ያሉት፣ እባካችሁ ውሳኔ ጥሩ ነው፣ ሴት ቃል መግባቱ ጥሩ ነው፣ ግን አሁኑኑ ካላደረግን ችግር ያመጣል። ያ አይነት እርጀንሲ አለ። ያ ነው ቅልስ የሚነሳኝ ና እንድጽፍ የሚያስፈልግ መልካም ዶክተር አሸናፊ አቅፍላል። ለተነሳሽነቶም ሆነ ተከታታይ አለምልሳችን ተሳታፊነቶ ለጊዜው አመሰግናለሁ። በተመሳሳይ ርዕስ መልሰ እናገኘታለን። ለአሁኑ ግን እግዜር ይስጥልኝ። በጣም አመሰግናለሁ። አቶ አሉላ ነው። ዶክተር አሸናፊ ዋቅቶላ እናመሰግናለን። እንደዚሁም አሉላን በመቀጠል ደግሞ ንግድና ምጣኔ ሀብት፣ በኢትዮጵያ የተመዘገቡ የምጣኔ ሀብት እድገቶች ለተጨማሪ ትብብርና የንግድ ትስስር የሚያነሳሱ መልካም አጋጣሚዎች ናቸው ሲሉ በአዲስ አበባ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ ለቪኦኤ ተናግረዋል። የሰብአዊ መብት ይዞታዎችን በተመለከተ ብዙ የሚሰሩ ስራዎች እንዳሉ የገለጹት አምባሳደሯ በምጣኔ ሀብት ረገድ ዩናይትድ ስቴትስ ከኢትዮጵያ ጋር በኃይል ልማት ግብርና፣ ንግድ፣ ጤናና ሌሎች ዘርፎችም ለመተባበር የሚያስችሏት ፖሊሲዎችን ቀይሳ ተግባራዊ እንቅስቃሴ ጀምራለች ብለዋል። የንግድና ምጣኔ ሀብት ፕሮግራም አዘጋጅና አቅራቢ ሄኖክ ሰማእግዜር የአሜሪካ ድምፅ የትግርኛ ክፍል ባልደረባችን በትረ ስልጣን ከአምባሳደር ሀስላክ ጋር ያደረገውን ቃለ ምልልስ ይዞ ቀርቧል። ዩናይትድ ስቴትስ ለኢትዮጵያ በየዓመቱ ከ700 እስከ 800 ሚሊዮን ዶላር የሚሆን የምግብ እርዳታ እንዲሁም በጤና ትምህርትና ሌሎች ዘርፎች ድጋፍ ትሰጣለች። በዚህ በያዝነው ዓመት አፍሪካና የዩናይትድ ስቴትስ የንግድ ድርጅቶች ተባብረው በመስራታቸው የውጭ መዋለነዋ ፍሰቱ 80 ቢሊየን ዶላር ደርሷል። ኢትዮጵያን ጨምሮ በአፍሪካ በፍጥነት በማደግ ላይ የሚገኘውን የውጭ ኢንቨስትመንት የአሜሪካ ኩባንያዎች በመምራት ላይ ይገኛሉ። አፍሪካ ለንግድና ኢንቨስትመንት በሯን ስትከፍት፣ ታዲያ ዩናይትድ ስቴትስ ደግሞ የአፍሪካ ቁጥር አንድ የምጣኔ ሀብት አጋርነቷን አስመስክራለች። በዚህም ለመቀጠል ትፈልጋለች። በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ ለቪኦኤ ሲናገሩ በአፍሪካ በተለይ በኢትዮጵያ የሚታየው የምጣኔ ሀብት እድገት የትብብር መስኮቶችን ከፍቷል ብለዋል። የአፍሪካ መሪዎች ጉባኤን ጠቅሳለሁ። ፕሬዝደንት ኦባማ የአህጉሪቷን መሪዎች ለስብሰባ በመጥራት በአፍሪቃ የሚታዩ መልካም ጅምሮችና ፈተናዎች ዙሪያ ለአንድ ሙሉ ቀን ተወያይተዋል። በስብሰባው ዙሪያ የተሰናዱ ዝግጅቶች በግል ዘርፍ ትብብር ላይ ያተኮሩ ናቸው። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ባለፈው ዓመት አፍሪካን በጎበኙበት ወቅት በኢትዮጵያና በሌሎች ስድስት ከፊል ሰሐራማ አገሮች የኤሌክትሪክ ኃይል ለማመንጨት የሚያስችል የሰባት ቢሊዮን ዶላር መርሃ ግብር ይፋ አድርገዋል። አፍሪካ በፍጥነት ለማደግ በሚቀጥሉት 30 ዓመታት የኃይል ፍላጎቷን ለማሟላት 300 ቢሊዮን ዶላር ያስፈልጋታል። ለዚህም የግሉ ዘርፍ ኢንቨስትመንት ከፍተኛ ሚና እንደሚጫወት ይገለጻል። አምባሳደር ፓትሪሺያ ሐስላክ ፓወር አፍሪካ ወይም ኃይል ለአፍሪካ መርሃ ግብርን አስመልክቶ ስኬቶች መታየታቸውን ያሰምራሉ። በኃይል ለአፍሪካ መርሃ ግብር ከአፍሪካ መንግስታት የግሉ ዘርፍና ሌሎች እንደ ዓለም ባንክና የአፍሪካ ልማት ባንክ የመሳሰሉ አጋሮች ጋር በመስራት ላይ እንገኛለን። ኢትዮጵያን ጨምሮ በስድስት አገሮች በማትኮር 10 ሺህ ሜጋዋት ንጹሕና ውጤታማ የኤሌክትሪክ ኃይል ማመንጨት የሚል ዓላማን ለማሳካት ነው ስራችን። ይሄ መርሃ ግብር በእጅጉ የተሳካ በመሆኑ ፕሬዚደንቱ ወደ 30ሺ ሜጋዋት ኃይል ማመንጨት በሚል በአፍሪቃ መሪዎች ጉባኤ ላይ አሻሽለውታል። በኢትዮጵያም በመንግሥት ቁጥጥር ስር የነበረው የኃይል ዘርፍ ለመጀመሪያ ጊዜ የግል ዘርፍ ኢንቨስትመንት እንዲኖር በሩን ከፍቷል። ሌላኛው መርሃ ግብር ፊድ ደ ፊውቸር ቀጣዩን ትውልድ ለመመገብ ያለመው መርሃ ግብር ነው። እንደ ሌሎች መርሃ ግብሮች ሁሉ የመንግስትና የግል ዘርፍ ትብብር በስፋት ይበረታታል። እስካሁን ወደ ሁለት መቶ ሺህ የሚጠጉ ኢትዮጵያዊ ገበሬዎች አዳዲስ የግብርና ቴክኖሎጂና ልምዶችን እንዲያገኙ መርሃ ግብሩ ረድቷል። ይላሉ አምባሳደር ሃስላክ አላማችን የውጭ ገበያ ላይ ነው። በጥሬው ሳይሆን በሂደት እሴት የተጨመረባቸው ምርቶችን ለገበያ ማቅረብ ነው። እንደምታውቀው ኢትዮጵያ በአህጉሩ በጣም በርካታ የቀንድ ከብቶች ያሉባት አገር ናት። እንስሳትን በሕይወት ለውጭ ገበያ ከማቅረብ ይልቅ የስጋ ምርቶችን አቀነባብሮ ወደ መካከለኛው ምስራቅ ለመላክ እየሰራን እንገኛለን። በጤና ረገድ ዩናይትድ ስቴትስ የእናቶችና ሕፃናት ጤናን ለማሻሻል የተለያዩ መርሃ ግብሮችን በትብብር ቀይሳ ትሰራለች። በኤች አይቪ ኤድስ፣ የሳምባ በሽታና ሌሎችም ዩናይትድ ስቴትስ በሰፊው ትሰራለች። በዚህም ትብብር የተነሳ አሉ አምባሳደር ሐስላክ በኢትዮጵያ አሁን አዳዲስ በኤች አይ ቪ ኤድስ ከሚያዙ ሰዎች ቁጥር የታማሚዎቹ ቁጥር በልጧል፣ ይህም መልካም ውጤት ነው ይላሉ። በአጠቃላይ አምባሳደሯ በኢትዮጵያ የምጣኔ ሀብት ይዞታ ላይ ምን አይነት አስተያየት አላቸው? በተለይ የኢትዮጵያ መንግሥት ምጣኔ ሀብቱ በሁለት ዲጂት እያደገ መሆኑን ይገልጻል። ለመሆኑ የህዝቡ ኑሮ እየተሻሻለ ነው? አምባሳደር ሐስላክ። Well, I can speak about my own personal experience, uh, in Ethiopia. I was involved in the mid-80s. በኢትዮጵያ ስለ ግል ልምዴ መናገር እችላለሁ። በሰማንያዎቹ አጋማሽ በረሃቡ ወቅት በእርዳታ ማስተባበር ስራ ተሰማርቼ ነበር። በ2009 እና 10 ተመልሼ በመምጣት በፕሬዝደንት ኦባማ ፊድ ዘ ፊውቸር የወደፊቱን ትውልድ የመመገብ መርሃ ግብር ለመስራት መጣው። ልነግርህ የምችለው በጣም ትልቅ መሻሻል፣ ትልቅ እምቅ ችሎታ ነው የተመለከትኩት። ኢትዮጵያ በምጣኔ ሀብት ረገድ ባለፉት አስር ዓመታት ያሳየችውን መሻሻል አደንቃለሁ። በዓለማችን በፍጥነት በማደግ ላይ ካሉ ምጣኔ ሀብቶች አንዷ ናት። የዓለም ባንክ እድገቱ በዚህ ወቅት አስር ከመቶ እንደሆነ ይገልጻል። የዓለም ባንክና ሌሎች ዓለም አቀፍ የገንዘብ ተቋማት በኢትዮጵያ የሚታየው እድገት የጸና የምጣኔ ሀብት መሠረት ላይ እንዲቆይ በተጓዳኝ የግሉ ዘርፍ እድገት መበረታታት አለበት ይላሉ። የኢትዮጵያ መንግስት የምጣኔ ሀብት ፖሊሲ በመንግስቱ የሚተገበሩ ትላልቅ የልማት ሥራዎች ላይ ያተኩራል። ይህ አሰራር በግሉ ዘርፍ ተሳትፎ እንዲጠናከር የምጣኔ ሀብት ባለሙያዎችና ዓለም አቀፍ የገንዘብና የምጣኔ ሀብት ተቋማት ይመክራሉ። ምርጫ 2014 በዜናውና በዘገባው እንዳልነው አሜሪካውያን እንደራሴዎቻቸውን በዛሬው ዕለት እየመረጡ ናቸው። ቀደም ሲል እንደገለጽነው ትውልድ ኢትዮጵያው የቴክሳስ ነዋሪ ፕሮፌሰር ሞሐመድ ጣሂሮ ለመወሰኛው ምክር ቤት እየተወዳደሩ ናቸው። ሰሎሞን በዚህ በአሜሪካ ሰዓት ረፋዱ ላይ በስልክ አግኝቶ እንዴት ነው ሂደቱ ብሏቸው ነበር። ፕሮፌሰር ሞሐመድ ጣሂሮ እንደምናመሹ ደህና እንዴት ነው ሰላም ነው ሰላም ሰላም እግዚአብሔር ይመስገን እንዴት ነው እርሶ አካባቢ ያ ዛሬ እንግዲህ እንደምታውቁት ኖቬምበር አራት የምርጫ ቀን ነው እና ይሄው ህዝቡ የወስነዋል እንግዲህ ሶስት አራት ወር ዘመቻ ላይ ነበርንና ዛሬ የመጨረሻ ቀን ነው። ዛሬ ውጤቱ ይታወቃል። እንግዲህ በጥሩ ሁኔታ እየተካሄደ ነው። የድምፅ አሰጣጡ በጥሩ ሁኔታ እየተካሄደ ነው። ምንም ችግር የለውም። የምናሳብብበት ነገር የለም። እንግዲህ ከተሸነፍንም ህዝቡ ነው የወሰነው። ካሸነፍንም እነሱም እነዛ እንደሚወስዱት ተማመናለሁ። በሰማዩ ላይ አንዳንድ ነገሮች ሲነግሩኝ ነበር። ያ ዛሬ ይዘን ባህል ልክ የኛ ሀገር ክረምት ይመስላል። እና ዝናብ እንግዲህ የጥሩ ነገር ምልክት ነው በእኛ ባህል እና ጥሩ ነገር እንደምንሰማ ነው። በጎ ውጤት ይጠብቃሉ። ምንድን ነው የሚጠብቁት? ለመሆኑ ፕሮፌሰር ንገሩኝ። ይህንን ውድድር ስንገባበት ብዙ ቻሌንጅ አለው እና ይህን አውቀን ነው የገባንበት እና እኔ አንደርዶግ ነኝ ሎንግ ሻት በዚህ ሀገር አነጋገር እና ተከታይ ማለት ነው። ያ ፊት ያለው ሴኔተሩ ነው ስድስት ዓመት ከቴክሳስ የአሜሪካን ሴኔተር ማለት ነው። ጃን ኮርነን ይባላል ስሙና ፊት ያለው እሱ ነው ሌላ አራት ሰው አለን እኔን ጨምሮ ማለት ነው። አንድ የዴሞክራት እኔ፣ አንድ ሊብሬታሪያን እና አንድ ግሪን ፓርቲ፣ አምስት ነን በአጠቃላይ እዚህ ውድድር ውስጥ ያለ ነው። በምን ደረጃ ላይ ይገኛሉ እርስዎ? አስቸጋሪ ነው ይሄን እንትን ለማለት እና ኤርሊ ቮቲንግ ነበር እዚህ ቴክሳስ ከኖቬምበር ሀያ እስከ ሰላሳ አንድ እና ብዙ ሰው ቮት አድርጓል እና ያጋጠመን ቻሌንጅ አንደኛው እኔ ራይት ኢን ካንዲዴት ነኝና አብዛኛው የእኔ ኮር ሰፖርተሬ ራይት ኢን ካንዲዴት ማለት ምን ማለት እንደሆነ ከሆነ ሰው አያውቅምና እሱን ራሱን ማስተማር ነበረብን። ምን ማለት ነው ይንገሩን እስቲ ለኛ። ራይትን ካንዲዴት ማለት አንድ ሰው በቴክሳስ ህግ ካንዲዴት ሲሆን ሌት ፋይል ካረገ ስቴቱ ባለትን እንደገና ፕሪንት አያደረግም ዘግቶ ማለት ነው። ዘግቶ ያ ዘግቶ ፋይል ካረገ እና ሰርቲፋይ ሆኗል። ሁሉም ነገር እንደ ሌላው ካንዲዴት ነው። ግን ስሙ ባሌት ላይ የለምና ሰው እኔን መምረጥ የኔ ስም እዛ ላይ ስለሌለ በእጅ መጻፍ አለባቸው። ድሮ ቢሆን አሁን ደግሞ በኮምፒውተር ስለሆነ እዛ ላይ ታይፕ መደረግ አለበት የኔ ስም እና፣ ይሄ ምን እንደሆነ ህዝብን ማስተማር ነበረብን። ሌላው ደግሞ እንደምታውቀው የኔ ኮር ሰፖርተሮቼ አብዛኛው ኢሚግራንት ኮሚኒቲ ስለሆነ መጤው ህዝብ ማለት ነው መጤው ህዝብ ማለት ነው። ከኢትዮጵያ፣ ከናይጄሪያ፣ ከኬንያ፣ ከሶማሊያ እና በመጠኑም ደግሞ የሀገሩ ህዝብ ማለት ነው። እዚህ የተወለዱት ነጮች፣ ጥቁሮች እና ሂስፓኒክስ በተወሰነ ሰፖርተሮች አሉኝ። በኢሚግራንት ኮሚኒቲ ብቻ ማሸነፍ አይቻልም። ሁሉም ለእኔ ቦት ቢያደርጉ አላሸነፍም። አናሳ ማይኖሪቲ ነው ኢሚግራንት ኮሚኒቲ እና የሀገሩ እዚህ የተወለደ ሰው መጨመር አለበት እና ይሄ የታወቀ ነገር ነው እና የኛ ትልቁ ቻለንጅ እንግዲህ እንደምታውቁ ሰለሞን፣ ይሄ ኢሚግራንት ኮሚኒቲ ብዙም ልምዱም ስለሌለን ወታችሁ ቦት አርጉ ሬጅስተር አርጉ ብሎ ራሱ መቀስቀስ ጊዜ ወሰደብን እና ይሄ ይሄ ቻሌንጅ ነበረብን። ለመሆኑ ፕሮፌሰር መሀመድ እስቲ አንዳንድ ቅድም ያነሷቸው ፈተናዎች ወይም ችግሮች የሚሏቸው አሉ እና አንዱም በእርግጥ አሜሪካ በአጠቃላይ የመጤዎች ሀገር ነው የምትባለው። እንደዛ ቢሆንም የእርሶ የህይወት ዳራው የቅርብ ጊዜ እንደሚናገረው ከኢትዮጵያ ነው የመጡት እና እዚህ ለትውልዶች የዘለቀ መሰረት ይሄ ባለውም በመጤውም ህብረተሰብ ውስጥ ቢሆን ምን ያህል ይንጸባረቃል? ምን ያህል ተቀባይነትና ድጋፍ ለእርሶ ይሰጦታል? እንደኛ አይነቱ መጤ ህብረተሰብ ፈርስት ጀኔሬሽን ኢሚግራንት የምንለው ብዙም ልምድ የለውም። መምረጥ እና ሰውን የማስመረጥ ልምድ ስለሌለው እኔ የኔን ካንዲደሲ ድክሌር ሳረግ ሰው ይነው ሻክ ነው የሆነው አንዳንድ ሰው እና ለአሜሪካን ሴኔት ማይደፈር እንዴት ነው ይሄንን አብድሃል ወይ ሁሉ ያለኝ ሰው ነበር። በዛ ላይ የቴክሳስ ህዝብ ወግ አጥባቂ ነው ተብሎም ይሰማል። የቴክሳስ ህዝብ ወግ አጥባቂ ነው፣ ጥሩ ህዝብ ነው። ባህል ይወዳሉ። የራሳቸው የተለየ አይደንቲቲ አላቸው እና የአሜሪካን ሴኔተር ለመሆን ማበድ የለብህም እ ጃን ኮርነን ሴኔተር የሆኑ ስላበዱ ሳይሆን ስለተወዳደሩ ነው። የተወዳደረ ሰው ነው የሚያሸንፈው። እና እንደዛ ባይሆን ፕሬዚደንት ኦባማን ፕሬዚደንት ባልሆኑም ነበር። እና ትንሽ ይሄ የኢሚግራንት ኮሚዩኒቲ በራስ የመተማመን እንትናችን ገና አልጎለበትም፣ በደንብ እና ሁሌኛ ራሳችን የምናየው እንደ እንግዳ አሜሪካ የመጣ ነው፣ ወደ ሌላ ሀገር የምንሄድ እና ትራንዚት እዚህ ያለን አይነት እይታ ያላቸው ብዙ ሰዎች አሉና፣ ይሄ አይደለም። ይሄ ሀገራችን ነው መተናል። ይሄ ፋይናል ዴስቲኔሽን ነው። ሌላ የምንሄድበት ሀገር የለም። እና አትሊስት ለልጆቻችንም ቢሆን ይሄንን ነገር ማስተማር አለብን። ይሄ ሀገራችን ነው የአሜሪካን ኮንስቲትዩሽን ሰውን አይለይም። አንተ ትናንት ነው የመጣኸው፣ ስትዝኔ የሆን የነጃን ከሆነን አያት ቅድመ አያት ከሁለት መቶ ሶስት መቶ አመት በፊት ነው የመጡትና እነሱ የተሻለ መብት አላቸው አይለም የአሜሪካን ኮንስቲትዩሽን እና እኛም በዛ ማመን አለብን እና ይሄን ነው እኔ ለህዝብ ሁልጊዜ የምነግረው። ፕሮፌሰር አንድ ሌላ ደግሞ ፈተና የሚመስል ጥያቄ እንደዚሁ ላንሳሎት። እርስዎ መሐመድ ጣሂሮ ነዎት። መሐመድነቴ የሚያመጣብኝ ነገር የለም ብለው ያስባሉ? ይህ ነው፣ እኔ ራሴን የማየው እንደ አንድ አሜሪካዊ ነው። ግን ሌላ ደግሞ ሶስተኛ ሰው እዛ ማዶ ቆሞ የሚያየኝ እንደዚያ ሊያየኝ ይችላል እና ይህንን ደግሞ በማስተማር እና እኔን ሲያገኙኝ ሲያዩኝ ስናገር ሲሰሙኝ ብዙ ሰዎች ጭንቅላታቸው አስተሳሰባቸው ይቀየራል፣ ስለ እኔ ያላቸው አሳስብ ማለት ነው እና ትክክል ነው። አንዳንድ ሰዎች ስልክ እየደወሉ እንደዛ አንተ ኖ ስምህ እንደዚህ ነው እና ለአሜሪካን ስነት መወዳደር አትችልምና፣ ይህን ይሄን ነገር ማቆም አለብህ በሙሉ ብለው ስልክ የተውሉኝ ሰዎች አሉ። ያንን ለኤፍቢአይ ሪፖርት አድርገናል። አንደኛዋ የሪፐብሊካን ፓሪ ባለስልጣን ናት። እንደዛ ብላ ምልክት የተወችልኝ እና እንደዚህ አይነት አስተሳሰብ ያላቸው ሰዎች በጣም ጥቂት ናቸው፣ ግን አሉ እና ያ ዲስከሬጅ አያደርገኝም። እንዲያውም ኢንከሬጅ ነው የሚያደርገኝ። እና ስለዛ ደግሞ ብዙ ጊዜ ማውራት የማልፈልገው የቴክሳስን ህዝብ ጥሩነት ስለሚያቆሽሽ ነው። ይሄ ይሄ ህዝብ በጣም ጥሩ ህዝብ እኔ ሀያ ስድስት አመት ነው እዚህ ሀገር የቆየሁት እና በጭራሽ ጥሩ ህዝብ ነው እና ያንን ማቆሸሽ አልፈልግም ስለ ጥቂት መጥፎ ሰዎች በማናፈስ። ለየትኛው ፓርቲ ነው በነገራችን ላይ የሚወዳደሩት ፕሮፌሰር? እኔ የፓርቲ ለብል የለኝም። ሰለሞን እ የወዳነጻት ተወዳዳሪ ነት። ኢንዲፔንደንት ነኝ እና ማንንም ፓሪዮክ አይደለም። እንግዲህ ዛሬ የምርጫው ሂደት ግማሽ ላይ ነው ያለ ነው። ፕሮፌሰር መልካም እድል እመኝልዎታለሁ። እኔም በጣም አመሰግናለሁ ይህን ዕድል ስለሰጠኝ። ዋሽንግተን እንገናኛ። ኦኬ ታንኪዩ፣ አመሰግናለሁ። ደህና እምሹ። ፕሮፌሰር መልካም እድል ፕሮፌሰር። አድማጮች፣ ዝግጅታችን ይቀጥላል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል በነጻና ትክክለኛ ምርጫ አማካይነት ዲሞክራሲን በማስፋፋት ረገድ ጠንካራዋ ዩናይትድ ስቴትስ በዚህ ሳምንት ትኩረቷን ወደ ራሷ በማዞር እጅግ ጠቃሚ በሆነ ምርጫ ተጠምዳለች ሲል ይጀምራል የምሽቱ የቪኦኤ ርዕሰ አንቀጽ። ከፕሬዚደንታዊ ምርጫ ሁለት ዓመታት በኋላ በዛሬ ዕለት የሚካሄደው የመካከለኛ ጊዜ ምርጫ የትኛው የፖለቲካ ፓርቲ የዩናይትድ ስቴትስን ኮንግረስ እንደሚቆጣጠርና ከሰላሳ ስድስቱ የክፍለ ግዛት አስተዳዳሪዎች አብላጫውን እንደሚያገኝ ይለያል። ፕሬዚደንት ባራክ ኦባማ በዚህ ምርጫ ባይወዳደሩም በብሔራዊ ደረጃ የሚካሄዱት ምርጫዎች ግን ሥልጣን ላይ በሚቆዩባቸው በቀጣዮቹ ሁለት የመጨረሻ ዓመታት ፖሊሲዎቻቸው ላይ ከባድ ተጽዕኖ ይኖረዋል። የዘንድሮ ምርጫ የሚደረገው በማለት ይቀጥላል ርዕሳ አንቀጹ የዘንድሮ ምርጫ የሚደረገው ሀገራችን ወሳኝ ምዕራፍ ላይ በምትገኝበት ወቅት ነው። ሩሲያ ዩክሬንን ከወረረች ሙስሊም ነውጠኞች በኢራቅና ሶሪያ ሰፊ ግዛቶችን ከተቆጣጠሩና የገዳዩ የምዕራብ አፍሪካ ኢቦላ ወረርሽኝ ቫይረስ በተመላሽ ተጓዦችና በጤና ባለሙያዎች አማካይነት ግዛታችን ከደረሰ ወዲህ በዩናይትድ ስቴትስ ምርጫዎች ሲካሄዱ የመጀመሪያው ነው። የአስተያየት መለኪያዎች በእነዚህና ሌሎች ቀውሶች ሳቢያ አሜሪካውያን መራጮች ወደ ድምፅ መስጫ ጣቢያዎች የሚሄዱት በቀዘቀዘ ስሜት ሊሆን እንደሚችል ያመለክታሉ። ለነገሩማ በመሰለ የፕሬዚደንት እጩዎች በማይወዳደሩበት ጊዜ ድምፁን ለመስጠት የሚወጣው ሕዝብ ቁጥር ሁልጊዜም አነስተኛ ነው። ዛሬም ሁኔታው ሊለወጥም ላይለወጥም ይችላል ይልና የቪየርስ አንቀጽ አስተያየቱን ይቀጥላል። ቀጣዩ ኮንግሬስ ወደፊት እያንዳንዱን አሜሪካዊ በሚመለከተውና መጻኢ ዕድሉን በሚወስነው የጦርነትና ሰላም ጉዳይ ላይ ድምፅ እንዲሰጥ ይጠየቃል። ምክር ቤቱ በሚወስደው እርምጃ የሚከተለው ውጤት ወዲያውኑም ባይሆን እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ምት በፕሬዝደንትነት ለመወዳደር በእጩነት ለሚቀርቡ ሰዎች እንዴት አገሪቱን እንደሚመሩ ይጠቁማቸዋል። አነስተኛ ክፍያን ስለማሳደግ የቀረበውን፣ የቁማር ንግድ ማስፋፋት ጥያቄን በመመለስ በትምህርት ላይ ተጨማሪ ገንዘብ በመመደብና ሱስ አምጪ የሆነውን የዕፀ ፋርስ አጠቃቀም ሕጋዊ ማድረግን የመሳሰሉ ሌሎች ጠቃሚ ጉዳዮችም ይነሳሉ። በዚህ የአካባቢና ምክር ቤት ምርጫዎች ላይ የፖለቲካ ፓርቲዎቹና እጩ ተወዳዳሪዎች መልእክቶቻቸውን ለሕዝቡ ለማድረስና እነርሱን እንዲመርጡ ለማግባባት ብዙ በጣም ብዙ ቢሊዮን ዶላሮችን አጥፍተዋል። በርካታ ስቴቶች ማለት ክፍለ ግዛቶች ደግሞ ሕዝቡ ድምፁን በፖስታ ቤት አማካይነት መላክ በመፍቀዳቸው በምርጫ ዕለት የሚወጣው ሕዝብ ቁጥር አነስተኛ ነው ይልና፣ ርዕሰ አንቀጹ አስተያየቱን ሲያጠቃልል አሜሪካውያን በወቅቱ የሀገሪቱ ፖለቲካ ተደሳች ባይሆኑምና የመንግሥቱ ፖሊሲዎች የተጠሉ መሆናቸውን ቢረዱም ድምፃቸው እንዲሰማ ለማድረግ ከሁሉም የተሻለው ዘዴ በምርጫዎች መሳተፍ መሆኑን አጥብቀው ያምናሉ። የዲሞክራሲያዊ መንግሥት ፍሬ ነገርም ይህ ነው ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ዝግጅታችን ተጠናቀቀ፣ በዚሁ ክቡራትና ክቡራን አድማጮች። ፕሮግራሙን የመራልን ቴሌ ላይ አስተናጋጆቻችሁ ሰሎሞን አባትና ቆንጂ ታየንን። አሁን በቀጥታ ወደ ትግርኛ ቋንቋ ስርጭት ይሆናል የምናልፈው። ከእኛ ጋር በነገው ምሽት እንገናኛለን። በሰላም ደሩ ደና